ዜናነህ መኮንን በዚህ ጉዳይ ላይ የእስራኤል መገናኛ ብዙሃን ያሉት ጉዳይ አለ። ከእስራኤልስ መንግሥት በኩል ምናልባት ለዚህ የተሰጠ ምላሽ አለ ወይ? የእስራኤል የዜና ማሰራጫዎች እና የእስራኤል መንግስት ይህንን ጉዳይ በከፍተኛ ደረጃ እየተከታተሉት እና መልስ እየሰጡት ነው። ለምሳሌ የእስራኤሉ ጠቅላይ ሚኒስትር ናትንያሁ የሚለው ምንድን ነው? እኛ ህጻናቶችን ለመግደል አስበን ሳይሆን ሀማስ በተለይ ህጻናቶችን፣ የጸሎት ቤቶችን፣ የእስላም መስጊድን፣ የዩናይትድ ኔሽን ቦታዎችን እንደ መሸሸጊያ ስለሚቆጥር በዚህ ጦርነት ጦርነት በሚጀመርበት ጊዜ መጀመሪያ እንዳይጀመር መደረግ ከተጀመረ በኋላ ግን እኛ ሆን ብለን ያደረግነው አይደለም ፍልስጤሞች ይህንን ይጠቀሙበታል የሚል ነው። ይህ እንደሚሆን ግን የእስራኤል መንግስት ጠንቅቆ ያውቃል። እንኳንስ እስራኤል ብዙ መረጃ ያላት በዲፕሎማሲውም ቢሆን ይሄ ነገር በተለያዩ ሀገራት ሰላማዊ ሰዎችን እንደ ጋሻ እንደ መከታ አድርጎ በኋላም ለሆነ አይነትም የፖለቲካ ጥቅምም ሊሆን ይችላል። ይሄን የሚያደርጉ ብዙ መንግስታትም ድርጅቶችም እንዳሉ ይታወቃል። ይሄ ለእስራኤል አዲስ ነገር አይሆንም እና የተለየ ሌላ አይነት እርምጃ አልታሰበም ወይም የተለየ ጥንቃቄ ለምን አልተደረገም ነው ጥያቄው። እስራኤል ይህንን በከፍተኛ ደረጃ ጥንቃቄ አድርጋለች። ግን ከአቅም በላይ ነው ነው ለምሳሌ ሌላው ቀርቶ የዩናይትድ ኔሽን ቦታዎችን ይጠቀማሉ፣ ህጻናቶችን ይጠቀማሉ፣ ሰላማዊ ሰዎች በሆኑባቸው መኖሪያ ቤቶች ሁሉ ይጠቀማሉ። ይሄ ነው ትልቁ የሀማስ የመጠቀሚያ ሁኔታ። መካከለኛው ምስራቅ አንዱ ትልቁ ችግሩ እዚህ ጋ ነው። ስለዚህ ይህንን ተከትሎ በተለይ ፍልስቴሞች የሚጠቀሙበት የምዕራቡ የዜና ማሰራጫ በተለይ ሂማነትን በሚል ሰብአዊነትን በሚል ስለሚጠቀም ይህንን ነው ነው የእስራኤል ጋዜጦችም ቢሆኑ ይህንን ጉዳይ አተኩረው የሚመለከቱት። የተባበሩት መንግስታት ድርጅት ዋና ጸሐፊ ከሁማን ራይትስ ዋች የቀረበላቸው ማሳሰቢያ መነሻ አድርገው እስራኤልን አነጋግረዋል። እስራኤልን እንግዲህ የማግለልና የማባበልን የመሰለ ሁኔታም በአንዳንድ መንግስታት ዘንድ እየተንጸባረቀ ነው። በእርግጥ አሁን የዚህ የተባበሩት መንግስታት ሌላው ቀርቶ ያለው ምንድን ነው? ከደቡብ አፍሪካ አፓርታይድ ጋር የማገናኘት ከቦኮሃራም ጋር የማገናኘት ከእስልም ክሊፋ ጋር የማገናኘት ሁኔታ አለ። ኢቨን ፊፋንም ሳይቀር ነው የእስራኤሉ ጠቅላይ ሚኒስትር በጣም አደገኛ ሁኔታ እንዳለ ነው። በተለይ ፊፋንም ማስጠንቀቂያ ያሰጥቷል። ያው እንደምናውቀውም ፊፋ ከእስራኤል ጋር ባለው ግጭቶች አሁን ክራይሲስ ውስጥ እየገባ ያለበት ሁኔታ ነው። የዩናይትድ ኔሽን ቢሆን ጦሮቻቸው በአፍሪካን ሀገር በሌሎች አካባቢዎች ላይ የሚያደርጋቸው ሁኔታዎች ሁሉም እየተገለጸ ያለ ነው። ስለዚህ እስራኤል የምትለው ምንድን ነው? እኛ ሕጻናቶችን ለመግደል ታስቦ ሳይሆን በተለይ ካቱሻ ሮኬት በሚተኮስበት ጊዜ እስራኤል የግዴታ ዜጎቿን መጠበቅ ስላለባት፣ ይህንን ደግሞ ሆን ተብሎ የሚያደርገው ሀማስ እንጂ እኛ አይደለንም የሚል ነው። በዚህ የተነሳ ቦይኮት የሚባለው ነገር አለ። ለምሳሌ ኦሬንጅ የሚባለው የፈረንሳይ ካምፓኒ ሁሉ ከእስራኤል ጋር ያለውን ስምምነት ሁሉ እየሰረዘ ያለበት ሁኔታ አለ። እንደ ቤልጅየም አንዳንድ ሀገሮች ደግሞ እንደውም ወደ እስራኤል ጉብኝት እንዳይደረግ የሚያደርጉት አሉ። ግን አሁን ምንድን ነው ካናዳ እና ኒውዚላንድ እንደወሰዱት እርምጃ ነው ካናዳ እና ኒውዚላንድ ምንድን ነው በእስራኤል ላይ ቦይኮት የማድረግና የማውገዙ ሁኔታ ሳይሆን፣ ችግሩ በፍልስጤምና በእስራኤል መካከል ያለ ስለሆነ እነዚህን እንዴት አቀራርበን የሰላም ስምምነቱ ሊቀጥልበት የሚችልበትን መንገድ መፈለግ አለብን። እስራኤልን የማስወገድ ሁኔታ ግን አጠቃላይ በመካከለኛው ምስራቅ ሊፈጠር የሚችለውን የሰላም ስምምነት ደብዛውን ሊያጠፋ ይችላል የሚል ነው። ስለዚህ የእስራኤል ጠቅላይ ሚኒስትርም ሆነ የእስራኤል መንግስትም ሆነ የእስራኤል ጋዜጦች የሚናገሩት ይሄ ቦይኮትና እስራኤል ሆን ብላ የፍልስጤምን ወጣቶችን ታጠፋለች ትገላለች የሚለው በእውነቱ የሐማስን ህጋዊነት የመስጠት ሁኔታ ነው። በትክክለኛው ያለውን ሪያልቲ አለመረዳት ነው ነው። ዜና ነህ መኮንን ስለሰጠን ማብራሪያ አመሰግናለሁ። እግዜር ስጥልኝ። ደህና ሁን።